ኢኮኖሚው አለ። የአሜሪካ የንግድ ተወካይ ካትሪን ታይ ከኢትዮጵያ ዋና የንግድ ተደራዳሪ ማሞ ምህረቱ ጋር ባለፈው ነሐሴ ባደረጉት ውይይት በኢትዮጵያ በቀጠለው ግጭትና ሰብአዊ ቀውስ ዓለም አቀፍ እውቅና የተሰጣቸው የሰብአዊ መብቶች ጥሰት እልባት ካልተበጀለት አገሪቱ ወደፊት በአፍሪካ የእድገትና እድል ድንጋጌ ወይም አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት በኩል ያላት ተጠቃሚነት ላይ ተጽዕኖ ሊያሳድር እንደሚችል መናገራቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። የጠቅላይ ሚኒስትር አብይ አህመድ ከፍተኛ አማካሪና የኢትዮጵያ የንግድ ተደራዳሪ የሆኑት ማሞ ምህረቱ በትዊተር ባሰፈሩት መልእክት ከካትሪን ታይ ጋር ገንቢና ግልጽ ውይይት ማድረጋቸውን ገልጸዋል። ማሞ በዚሁ የትዊተር መልእክታቸው ኢትዮጵያና አሜሪካ ጠንካራ የሁለትዮሽ የንግድ ግንኙነት እንዳላቸው ገልጸው አግዋ በ10 ሺህ የሚቆጠሩ በማምረቻው ዘርፍ የሚገኙ ስራዎችን እንደሚደግፍና ከዚህ መካከል 80 በመቶ በሴቶች የተያዙ መሆናቸውን አስፍረዋል። አግዋ የተወሰኑ የብቃት መስፈርቶችን የሚያሟሉ ከሰሃራ በረሃ በታች የሚገኙ የአፍሪካ አገራት ሸቀጦቻቸውን ቀረጥ ሳይከፍሉ በአሜሪካ ገበያ እንዲሸጡ የሚፈቅድ የግብይት ስርዓት ነው። ይህን የግብይት እድል በመጠቀም ከምስራቅ አፍሪካ አገራት ኢትዮጵያ ኬንያን በመከተል በሁለተኛ ደረጃ ላይ እንደምትገኝ የአሜሪካ የንግድ ኮሚሽን በጎርጎሮሳዊው መጋቢት 2020 ዓ.ም ይፋ ያደረገው ሰነድ ያሳያል። አጓ ለኢትዮጵያ የውጭ ንግድ ከፈጠረው ገበያ ባሻገር ከሌሎች አገሮች የባለወረቶችን ቀልብ እንድትስብ አድርጓታል። የውጭ ባለወረቶች ከሚያገኟቸው ማበረታቻዎች ባሻገር ለኢትዮጵያ በተፈቀደው የቀረጥ ነፃ እድል መሰረት ምርቶቻቸውን ለአሜሪካ ገበያ ማቅረብ መቻላቸው ለመዋለ ንዋይ አገሪቱን እንዲመርጡ የሚያበረታታ ነው። መቀመጫውን በዋሽንግተን ዲሲ ከተማ ባደረገው የአሜሪካ ዩኒቨርሲቲ በመምህርነት የሚያገለግሉት የምጣኔ ሀብት ባለሙያው ዶክተር ውበት ካሳ ለዶይቸ ቨለ እንደተናገሩት በኢትዮጵያ የአጉዋ ተጠቃሚነት ላይ የተነሳው ጥያቄ ወደ ተጨባጭ እርምጃ ከመሸጋገሩም በፊት በእንዲህ አይነቱ መዋለ ንዋይ ላይ ጭምር ተጽዕኖ ያሳድራል። ኢንቨስተርስ የረጅም ጊዜ ኢንቨስትመንቶችን ወይም ወደ ውጭ ለመላክ ፋብሪካን ለማቋቋም ሲያስቡ ስለወደፊቱ እርግጠኝነትን ስታብሊሽ ማድረግ ይፈልጋሉ። ይሄ ወደፊት አጓ የመነሳት ሪስኩ በራሱ ኢንቨስተሮች ላይ ተጨማሪ ሪስክ ፋክተር ነው ማለት ነው። አሁን እንኳን ባይነሳ ኢትዮጵያ አምስት መቶ ሀያ አምስት ሚሊዮን ዶላር የሚያወጡ ሸቀጦችን በጎርጎሮሳቢው ሁለት ሺህ ሀያ ዓመተ ምሕረት ወደ አሜሪካ ልካለች። ኢትዮጵያ በአጎዋ ባላት ተጠቃሚነት ወደ አሜሪካ ከምትልካቸው ሸቀጦች በተለይ የጨርቃ ጨርቅና የቆዳ ውጤቶች እድገት ማሳየታቸውን በዩናይትድ ኪንግደም የሌስተር ደሞንት ፎርት ዩኒቨርሲቲ የዓለም አቀፍ ኢኮኖሚና የሕግ ፕሮፌሰሩ መላኩ ጎብዬ ይናገራሉ። ፕሮፌሰር መላኩ እንደሚሉት አሜሪካ ጨክና ኢትዮጵያ በአጎዋ በኩል የምታገኘውን የግብይት እድል ከከለከለች ችግር መፈጠሩ አይቀርም። በተለይ በቅርቡ በጣም እያደገ ሄደ የተወሰኑ የኢኮኖሚ ዘርፎች ላይ አለ። ለምሳሌ የቆዳ ውጤቶች ከጫማ ጀምሮ ወደ አሜሪካ የሚልኩ ካምፓኒዎች አሉ። በጨርቃ ጨርቅ የቴክስታይል የሚባለው ኢንዱስትሪ ውስጥ ራሱ በርከት ያለዋል እና ኢትዮጵያ የአገዋ ተጠቃሚ መሆኗ በአጭር ጊዜ ውስጥ እነዚህ ኩባንያዎች አማራጭ ገበያ ሳያገኙ ሊቋረጥ ለብዙዎቹ ችግር ሊፈጥር እንደሚችል መገመት ይቻላል። ኢትዮጵያ በአገዋ በኩል ያላትን እድል ብታጣ ለአሜሪካ ገበያ ሸቀጦቻቸውን የሚልኩ ኩባንያዎች ላይ የመጀመሪያው ዳፋ እንደሚያርፍ ዶክተር ውበት ይስማማሉ። የምጣኔ ሀብት ባለሙያው እንደሚሉት ተጽዕኖው ግን በኩባንያዎቹ ላይ ብቻ ተወስኖ የሚቀር አይሆንም። በዋናነት የሚጎዳው እንግዲህ ይሄ በጨርቃ ጨርቅ እና በዛ ማይ ዘርፎች ውስጥ የተሰማሩ ኢንዱስትሪዎች ናቸው። ኢትዮጵያ በቅርቡ ከፍ ያለ የውጭ ኢንቨስትመንት እያስመዘገበች ያለበት ሴክተር ነው። በተለይ በኢንዱስትሪል ፓርክስ ዋነኛነት የተሳተፉበት ኤክስፖርት ፕሮሰሲንግ ዞን ለውጭ እቃን በማምረት ላይ ስለሆነ እነዚህ ሴክተሮች አፌክትድ ይሆናሉ። እነዚህ ሴክተሮች አፌክትድ ሲሆኑ ደግሞ ብዙ በዚህ ሴክተሮች ላይ የተሰማሩ የስራ ማጣት በተለይም ሲንስ ኤክስፖርት የሀገሪቱን የእድገት ሁኔታ የሀገሪቱን የድህነት የመቀነስ ፕሮግራምን የሚያፋጥን ስለሆነ ይህም እንግዲህ የሀገሪቱን የግሮ የእድገት የስራ ፈጠራ ፕላን የድህነት መቀነስ ፕሮግራምን ኔጌቲቭ ሊያፈግ ሊያደርግ ይችላል። የውጭ ምንዛሬም የማግኘት አቅምንም ሊቀንስ ይችላል። የአገዋ እድል ተጠቃሚ ሀገሮች ማሟላት የሚጠበቁባቸው በርከት ያሉ ቅድመ ሁኔታዎች ይገኛሉ። አገራቱ ገበያ መር የኢኮኖሚ ስርዓት የሚከተሉ፣ የህግ የበላይነት የሚከበርባቸው፣ የፖለቲካ ስርዓታቸው ብዝሃነትን የሚቀበል ሊሆን ይገባል ወይም ወደዚያ እያመሩ የሚገኙ መሆን አለባቸው። ከዚህ በተጨማሪ መንግስታቱ የግለሰቦችን ህጋዊ መብቶች ማክበር ይጠበቅባቸዋል። ለአሜሪካ ንግድና መዋለንዋይ መሰናክሎችን ማስወገድ፣ ድህነትን ለመቀነስ ያለመ የኢኮኖሚ ፖሊሲ መከተል፣ ሙስናና ጉቦን ለመዋጋት የተወጠነ ስርዓት መዘርጋትና ዓለም አቀፍ እውቅና የተሰጣቸው የሰራተኞች መብቶችን መጠበቅ ከቅድመ ሁኔታዎቹ መካከል ይገኙበታል። አገራቱ የአሜሪካን ብሔራዊ ደህንነትና የውጭ ግንኙነት ፖሊሲ ፍላጎት በሚያደና ቅፉ እንቅስቃሴዎች መሳተፍም ሆነ ዓለም አቀፍ እውቅና የተሰጣቸው ሰብአዊ መብቶችን መጣስ አይኖርባቸውም። ኢትዮጵያን ጨምሮ እነዚህን ቅድመ ሁኔታዎች ያሟሉ አገራት የተመረጡ ሸቀጦችን ቀረጥ ሳይከፍሉ በአሜሪካ ገበያ ለሸማቾች ያቀርባሉ። አሁን አገዋ በተመረጡ ወደ ሁለት ሺህ የሚጠጉ ቁሳቁሶች ላይ ኢትዮጵያና ሌሎች ሰላሳ ስምንት ሎ ኢንካም የአፍሪካ ሀገሮች ወደ አሜሪካ ዚሮ ታሪፍ ወይም ዚሮ ቀረጥ፣ ምንም ቀረጥ ሳይጠይቅባቸው የሚገቡበት ፕሮግራም ነው። ይሄ ሲነሳ እንግዲህ ካም በኋላ ከኢትዮጵያ ወደ ዩኤስ ኤክስፖርት የሚያደርጉ ካምፓኒ ተጨማሪ ታሪፍ መክፈል ይጀምራሉ ማለት ነው። So textile, and the average with the assigned percent tariff of textile with the American export America. So a of export. This you look at the foreign direct investment fabrication it gives you 11% reduction in the tariff with the American export So even with that it imposes a and my exporters like the hey, yeah, to competitive uh, advantage, you can tell. now because and the shift to and the China and and more labor intensive manufacturing with Africa shift them are tendency I go out to look for factor numbers in the percent average tax. Look at what they it would they the canyon or So the major immediate uh, impact. In የሚሆነው ይሄ አስራ አንድ ፐርሰንት ወይም ሌሎች ቀረ የሚከፍሉት ይጨምራል ማለት ነው። ይሄ ተጨማሪ ፖስት ኢምፖዝ ያደረጋል ኤክስፖርቶች ላይ የኢንቨስትመንት ዲሲሽናቸውንም ሊቀይር የሚችል ፋክተር ነው ማለት ነው። ማዳጋስካር በመፈንቅለ መንግስት፣ ኮት ዲቫር በእርስ በርስ ግጭት፣ እንደዚሁም ዴሞክራቲክ ሪፐብሊክ ኮንጎ በሰብአዊ መብቶች ጥሰት የተነሳ በአግዋ የነበራቸውን እድል ተቀምጠው ያውቃሉ። ሶስቱ አገሮች በአግዋ በኩል የሚያገኙት እድል ከመመለሱ በፊት ኢኮኖሚያዊ ጫና አድሮባቸዋል። ዶክተር ውበት አሜሪካ አምረራ እርምጃ ከወሰደች ኢትዮጵያ ሊገጥማት የሚችለውን ከማዳጋስካር ጋር ሊመሳሰል እንደሚችል ያስረዳሉ። ማዳጋስካር በጣም ትልቅ የቴክስታይል የጨርቃጨርቅ ኤክስፖርት ታደርግ ነበር ወደ አሜሪካ እና ልክ አገዋ እንደተነሳ እንደታገደ ትልቅ መቀነስ ነው የታየው እና ያ ትልቅ ጉዳት አድርሷል በኢኮኖሚ ላይ ምክንያቱም ኤክስፖርት ወደ ውጭ ወደ አሜሪካ በተለይ ኤክስፖርት ማድረግ በጣም አስፈላጊ የሆነ የምንዛ ዛሬ ማግኘት እና የሀገሪቷንም የእድገት ሁኔታ የአገሪቷን የደህንነት ቅነሳ ፕሮግራም በጣም የሚያፋጥን ስለሆነ ትልቅ አሉታዊ ኢምፓክት ነው የነበረው። ሴም ቲንግ ኮት ዲቮር እና ኮንጎም በተለይ ማዳጋስካር እስፔሻሊ ከኛ ጋር የሚገናኘው ማደጋስካር ነው። ምክንያቱም ማዳጋስካር በዛ ጊዜ በጣም ብዙ የጨርቃ ጨርቅ ኤክስፖርት ታደርግ ስለነበር ማዳጋስካርን ያሳገዳት በጎርጎሮሳዊው 2008 ዓ ም የተቀሰቀሰ ቅልጥ ያለ የፖለቲካ ቀውስ ነው። በያኔው የአገሪቱ ፕሬዚደንት ማርክ ራቫሎ ማናና ላይ በተፈጸመ መፈንቅለ መንግስት ምክንያት አገሪቱ ከአፍሪካ ህብረትና ከደቡብ አፍሪካ የልማት ማህበረሰብ ታግዳ ነበር። በወቅቱ ኖርዌይና አሜሪካን የመሳሰሉ አገራት ለማዳጋስካር የሚሰጡትን እርዳታ ከልክለዋል። አገሪቱ ተረጋግታ በጎርጎሮሳዊው ጥር 2010 ዓ ም የተነጠቀችውን የአግዋ እድል መልሳ ያገኘችው ከአምስት ዓመታት በኋላ ነው። ኢቨን ሁለት ሺ አስራ አራት ሁለት ሺ አስራ አምስት አገዋ ራሱ ሪኢንስቴት ሲደረግ ወይም ጥቅማጥቅሞቹ ሲመለሱ ኢንቨስትመንት ወይም ኤክስፖርት ከአገዋ በፊት በነበረው ሁኔታ ላይ አልተመለሰም። ምክንያቱም ኢንቨስትመንት ኢትስ ሎንግ ተርም ፕላን። እነዚህ ነገሮች በአጭር ጊዜ የሚለወጡ ነገር አይደለም። ስለዚህ የአገዋ ጥቅማጥቅም ቢመለስ እንኳን ኢንቨስትመንቱ፣ ኤክስፖርቱ ወደነበረበት ቦታ ላይ መለስ ይችላል። ስለዚህ ይሄ አጭር ጊዜ ኢምፓክት ብቻ አይደለም የሚኖረው የአገዋ መነሳት ሊገባደድ ሶስት ገደማ ወራት በቀሩት የጎርጎሮሳዊው 2021 ዓ.ም ኢትዮጵያን ጨምሮ 39 አገሮች በአሜሪካ ፕሬዝዳንት ፈቃድ የአጎዋ እድል ተጠቃሚ ናቸው። ይህ የኢትዮጵያ ጎረቤቶች የሆኑትን ኤርትራ፣ ሱዳንና ደቡብ ሱዳንን አያካትትም። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።